በን ብሪጋዴር ጀነራል ተፈራ ማሞ የክስ መዝገብ ላይ የአማራ ክልል ጠቅላይ ፍርድ ቤት በቀረበው የይግባኝ ውሳኔ ለመስጠት መስከረም 21 ቀን 2012 ተለዋጭ ቀጠሮ ሰጠ። አስቴር ምስጋናው ዝርዝራላት። የአማራ ክልል ጠቅላይ ፍርድ ቤት በእነ ብርጋዴር ጄኔራል ተፈራማሞ የክስ መዝገብ የጊዜ ቀጠሮ ይግባኤ ላይ ውሳኔ ለመስጠት ለመስከረም 21 2012 ዓ ም ቀጠሮ ሰጥቷል። መርማሪ ቡድኑ በባህር ዳር ወረዳ ፍርድ ቤት እና በባህር ዳርና አካባቢዋ ከፍተኛ ፍርድ ቤት የቀረበውንና ተጨማሪ የምርመራ ጊዜ ቀጠሮ አስፈላጊ አይደለም ብሎ የዘጋውን መዝገብ ነው ዛሬ ለጠቅላይ ፍርድ ቤቱ ሰበርሰሚ ችሎት ይግባኤ በማለት ያቀረበው። የተጠርጣሪ ጠበቆች ለችሎቱ እንዳስረዱት መርማሪ ቡድኑ አስፈላጊ ማስረጃዎችን ሲያሰባስብና ሲያደ ረጅ መቆየቱን ጠቁመው መርማሪ ቡድኑ ተጨማሪ የጊዜ ቀጠሮ እንዲሰጠው ቢጠይቅም ከፍርድ ቤቶቹ በተሰጠው ጊዜ አዳዲስ ማስረጃ ማቅረብ ባለመቻሉ መዝገቡን መዝጋታቸውን አስረድተዋል። መርማሪ ቡድኑ ለሰበር ሰሚ ችሎት ይግባኝ ማቅረብ ከጀመረበት ከአርባ ቀናት በላይ ቢሆንም አዳዲስ ማስረጃ ማቅረብ እንዳልቻለ ገልጸዋል። የምርመራ ቡድኑ በበኩሉ ወንጀሉ ውስብስብ ቢሆንም በተሰጠው ጊዜ ጉዳዩን የማጣራት የሰው የሰነድና የቴክኒክ ማስረጃዎችን የማሰባሰብ ስራ በመሰራቱ ከሁለት መቶ ሰባ ተቀጣሪዎች ከሰባ እስከ ሰማንያ ያህሉ እስኪቀሩ ድረስ መለቀቃቸውን ገልጿል። ነገር ግን የምርመራ ቡድኑ አንድ መቶ ሰላሳ አራት ማስረጃ ያለው ሰነድና አራት መቶ ገጽ የፎረንሲክ ምርመራ ማስረጃ ቢያቀርብም ፍርድ ቤቶቹ ሰነዱን ሙሉ በሙሉ ሳይመለከቱ የምርመራ መዝገቡን ብቻ በማየት የጊዜ ቀጠሮ መዝጋታቸውን በቅሬታ አቅርበዋል። አሁንም የምርመራ ቡድኑ ተጨማሪ ጊዜ እንደሚያስፈልገው አመልክቷል። የሁለቱን ጉዳይ ያደመጠው ችሎቱ የቀረበው የሰበር አቤቱታ በመሆኑና አሁን ላይ ደግሞ መደበኛ ፍርድ ቤት ስራ ባለመጀመሩ መደበኛ ፍርድ ቤቱ ስራ የሚጀምረው መስከረም ሀያ ሁለት ሺ አስራ ሁለት አመተ ምረት በመሆኑ ጉዳዩ በሰበር ሰሚ ችሎት በአምስት ዳኞች የሚታይ በመሆኑ በመደበኛነት ለማየትና የጊዜ ቀጠሮ ውሳኔ ለመስጠት ለመስከረም ሀያ አንድ ሁለት ሺ አስራ ሁለት አመተ ምረት ተለዋጭ ቀጠሮ ሰጥቷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር።